ኩራቲ ቆጲ ቦሪል ወልት ደብና ነጋት ብሏ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በብዙዎች ላይ በጋራ የሚደርስ የመከራ አይነት ነው። በእንግሊዝኛው አጠራር ኮሌክቲቭ ትራውማ ይባላል። በተለይ በማኅበረሰብ መሠረታዊ መዋቅር ላይ የሚያደርሰው ዘላቂ ውድመት ይበልጥ አስከፊና አሳሳቢም ያደርገዋል። በሕይወት ላይ ዘግናኝ ጥፋት ያደርሳል። የሕይወትን ትርጉምና ዋጋም ያቃውሳል። እናም ከሩቅ አሳቢነት የሚመነጭ ማኅበረሰቡ በጋራ የት እንደነበርና ወደ የት ማምራት እንደሚሻም አባላቱ አብረው እንዲመክሩ በጋራም የሚያቀኑበትን መንገድ የሚያመላክቱ ሀሳቦችን በጥሞና ፈትሾ ቀጣዩን ትውልድ ከመሰል መከራ የሚታደጉ መሠረቶችን ለማኖር በትጋት መስራትን ጭምር ይጠይቃል። መከራ የደረሰባቸውን የተጎዱ ወገኖች ከወደቁበት በጋራ ከማቅናት የሚጀምር ተጨባጭ ስራ ግን ቁስሉን ማከም ብቻ ሳይሆን የዘለቄታውንም ጉዞ ቀያሽ ጭምር ነው። የስነ ልቦና የማህበረሰብ ሳይንስ ጥናት አዋቂዎችን ሙያዊ እይታ የሚጋብዙትን አበይት ርዕሶች በቀጠሮ አቆይተን፣ ለአሁኑ ግን ከአነጋጋሪውና ደርዝ ያለው ውይይትና ክርክር ጭምር ከሚጋብዙት በወቅታዊ ርዕሶች ላይ ካተኮሩ የምሽቱ የራዲዮ መጽሔት ዝግጅቶች አንድ ሁለቱን እናስተዋውቃችሁ። የአገር ጉዳይ ነው። ቅንብሩ ዩናይትድ ስቴትስ ኢትዮጵያን አስመልክቶ ትከተላለች ባሉት ፖሊሲ ዙሪያ በቅርቡ ጽሁፎቻቸውን ያስነበቡት አቶ ገብርኤል ንጋቱና አቶ ነጋሽ አብዱራህማን እንዲሁም በርዕሰ ጉዳዩ ዙሪያ የበኩላቸውን አስተያየት ያቀረቡት አቶ አዲስ ዓለም ደስታ ናቸው። ከሶስቱ እንግዶቻችን ጋር የምንጀምረው ዝግጅት ቀዳሚው ነው። ሰዓቱን የዓለም ዜና ተከትሎም ይቀርባል። ባለፈው እሁድ የተጀመረ ሌላ ተዛማች በኢትዮጵያ ወቅታዊ ርዕሶች ዙሪያ የሚካሄድ ክርክር ሁለተኛ ክፍልም ለምሽቱ ይዘናል። ሌሎችም አሉን። ጤና ይስጥልን። እንደምናመሻችሁ፣ እንደምንሰነበታችሁ ክብራትና ክብራን አድማጮቻችን ከዛሬ እሁድ ጥር 29 2014 ዓ.ም ልዩ ልዩ ቅርብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። የአፍሪካ ኅብረት ለኢትዮጵያ ግጭት ሰላማዊ መፍትሄ ለማፈላለግ ከአህጉሪቱ የተለያዩ አካባቢዎች ተጨማሪ ባለሙያዎችን እንደሚያሰልፍ አስታወቀ። የኢትዮጵያ የጸጥታ ቀውስ በሰላማዊ መንገድ እንዲቋጭ የሚያደርገውን ጥረት ህብረቱ አጠናክሮ መቀጠሉን የገለጹት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮሌ አዴኦዬ የአፍሪካ ቀንድ ልዩ ልኡኩ ኦሉሴጉን ኦባሳንጆ ወደ አማራና አፋር ክልሎች ሄደው ሁኔታውን እንደሚመለከቱ ገልጸዋል። የአፍሪካ ህብረት በሰላሳ አምስተኛው የመሪዎች መደበኛ ጉባኤው እየተበራከቱ የመጡ የመፈንቅለ መንግስት አድራጎቶችን በአንድ ቃል ማውገዛቸውም ታውቋል። ከአዲስ አበባ የተጠናቀረው ሙሉ ዘገባ በዜናው ክፍለ ጊዜ መጨረሻ ይቀርባል። አንድ ኮንጎሌዛዊ ስደተኛ ብራዚል ውስጥ ሰሞኑን ተደብድቦ ከተገደለ በኋላ የሀገሪቱ ግዙፍ ከተሞች በተቃዋሚ ሰልፎች መጨናነቃቸውን አሶሺየትድ ፕሬስ ዘግቧል። የሃያ አራት ዓመቱ ሞዋሴ ሙጌኒ ካባጋምቤ ሪዮ ዴ ጃኔይሮ ውስጥ ባራዳቲዋካ በሚባል የመኖሪያና የገበያ አካባቢ አንድ ኪዮስክ ውስጥ ይሠራ የነበረ ሲሆን ማንነታቸው ባልተገለጸ ሰዎች ተደብድቦ የተገደለው የዛሬ ሁለት ሳምንት አካባቢ ነበር። ሟሴ ይሰራበት ወደ ነበረ ሱቅ የሚወስድ መንገድ የሟሴን ፎቶዎችና ስዕሎች በሰፈሩባቸው ሰልፈኞች ባነሮች መሸፈኑ ታውቋል። በመላ ሀገሪቱ ቁጣ ከተነሳ በኋላ ትናንት እና ዛሬ ሬዮና ሳኦ ፖሎ ውስጥ ከፍተኛ ሰልፎች መደረጋቸው ተገልጿል። የቱኒዚያ ፕሬዚደንት የሀገሪቱን ጠቅላይ የዳኝነት ምክር ቤት ዛሬ በተኑ። ፕሬዚደንት ካይስ ሰይድ የዛሬውን እርምጃ የወሰዱት የሀገሪቱ ከፍተኛው የፍትህ አካል በተለይ ሙስናና ሽብር ፈጠራን በሚመለከቱ ዶሴዎች ላይ ዘገምተኛ እንደሆነ ለወራት ትችትና ወቀሳ ሲያሰሙ ከቆዩ በኋላ መሆኑን የሮይተርስ ዘገባ ይናገራል። ዳኞች የመንግስቱ ተግባራት አካል ናቸው፣ በራሳቸው እንደ መንግሥት እንዲንቀሳቀሱ አልፈቅድም ሲሉም ፕሬዝደንቱ ትችት አዘል መልእክት ሲያሰሙ ቆይተዋል። ይህ የፕሬዝደንት ካይሰይድ እርምጃ የፍርድ ቤቶችን ነጻነት እንዳይጋፋ ስጋት እንዳደረባቸው ከሚገልጹ ተቀናቃኞቻቸው የበረታ ተቃውሞ ሳያስነሳባቸው እንደማይቀር እየተሰማ ነው። በደቡባዊ አፍሪካ አካባቢዎች ባለፈው ሳምንት ደርሶ ብዙ ጉዳት ያስከተለውን የሀሩር አውራጃ ወጀብ አናን የተከተለው ሳይክሎን ባትሲራይ ብዙ ጉዳት እያደረሰ መሆኑን የሚቴዎሮሎጂና ሌሎችም ባለሥልጣናት አመልክተዋል። በሰዓት 235 ኪሎ ሜትር ይከንፍ የነበረው ወጀብ ወደ ማዳጋስካር ምስራቃዊ አካባቢ ሲቃረብ ወደ 110 ኪሎ ሜትር ዝቅ ማለቱንና ትናንት ምሽት መሬት ላይ ሲደርስ በሰዓት 80 ኪሎ ሜትር ግፊት የነበረው መሆኑንና በአንድ ሰዓት ተኩል ጊዜ ውስጥ ከ27 ሺህ በላይ ሰው መፈናቀሉን ብሔራዊው የሚቴዎሮሎጂ ቢሮ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። ከጥቂት ሳምንታት በፊትም በማዕበል አና ምክንያት ማዳጋስካር፣ ሞዛምቢክና ማላዊ ውስጥ ቢያንስ ዘጠና ሰው መሞቱን ሪፖርተራችን ላሜክ መሲና ከቺክዋዋ ማላዊ ያጠናቀረው ሪፖርት ይጠቁማል። ማላዊ ውስጥ ከ17 ወረዳዎች ቁጥሩ ወደ አንድ መቶ ዘጠና ሺህ የሚጠጋ ሰው ተፈናቅሏል። በብዙ አካባቢዎች መደበኛ እንቅስቃሴዎችና ንግዶች መቋረጣቸውንም ዘገባዎቹ ጠቁመዋል። ሩሲያ በዩክሬን ድንበር አቅራቢያ ልታሰፍር ከምትችለው ተዋጊ ኃይል በዚህ የአውሮፓ ወር አጋማሽ ሰባ ከመቶውን ቦታ እንደምታስይዝ የአሜሪካ ባለሥልጣናት ተናግረዋል። ይህ ጠንካራ አቅም ፕሬዚደንት ቭላዲሚር ፑቲን በዩክሬን ላይ ሙሉ ወረራ ለመክፈት እንደሚያስችላቸው ባለሥልጣናቱ አመልክተዋል። ማንነታቸው እንዳይገለጽ የጠየቁት የዩናይትድ ስቴትስ ባለሥልጣናት የውስጥ ክትትል ማካሄዳቸውን ጠቁመው ፑቲን በመጪዎቹ ጥቂት ሳምንታት ውስጥ ወረራ የመክፈት ሐሳብ እንዳላቸው ቢናገሩም አሁንም ግን ዲፕሎማሲያዊ መፍትሄ ለማፈላለግ ገና አለመርፈዱን ጠቁመዋል። ወደ ዩክሬን ተዋጊ ጦር እንደማያዘምቱ ፕሬዚደንት ጆ ባይደን ቢናገሩም የጠቅላይ እዙን ሠራተኞችና ተዋጊ ወታደሮችን የኔቶን ምስራቃዊ መከላከያ ለማጠናከር በሚል ወደ ፖላንድና ሮማንያ መላካቸውን አሶሺትድ ፕሬስ ዘግቧል። ዩናይትድ ስቴትስ መሠረተ ቢስ ፍርሃትን እያቀጣጠለች ነው ስትል የምትወቅሰው ሞስኮ ዩክሬንን የመውረር እቅድ እንደሌላት እየተናገረች ነው። የቱርክ ፕሬዚደንት ራሲብ ታይብ ኤርዶዋን ለኦሚክሮን መጋለጣቸውን ትናንት አስታወቁ። ፕሬዚደንቱና ባለቤታቸው ኤሚን ቀላል የኮቪድ ስሜቶች እንዳሉባቸው በትዊተር ባሰፈሩት መልእክት አስታውቀዋል። ፕሬዝደንቱና ባለቤታቸው በኮቪድ-19 መያዛቸው የተነገረው ወደ ዩክሬን ሄደው አቻቸውን ቮሎዲሚር ዜሌንስኪን ኪየቭ ላይ ካነጋገሩ ከሁለት ቀናት በኋላ ነው ከኪየቭ የወጣ ዜና የለም እስካሁን። ወደ አፍሪካ ህብረት ዘገባ ልመልሳችሁ። የዛሬውን የአፍሪካ ህብረት የመሪዎች ጉባኤ ሁለተኛ ቀን ውሎ በተመለከተ ኬኔዲ አባተ ዝርዝሩን ከአዲስ አበባ ከአፍሪካ ህብረት ይዟል። ቀጥሎ ይቀርባል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮል ያደወየ የአህጉሪቱን የሰላምና ጸጥታ ቀውሶች በተመለከተ በሰጡት መግለጫ የኢትዮጵያ ጉዳይ በአሁኑ ወቅት በህብረቱ ከፍተኛ ትኩረት ማግኘቱን ጠቁመዋል። በሰሜን ኢትዮጵያ ግጭት ከተከሰተበት ዕለት ጀምሮ የአፍሪካ ህብረት ሰላማዊ መፍትሄን የማፈላለግ ስራ ሲሰራ መቆየቱን የገለጹት ኮሚሽነሩ ለዚህ ጉዳይ ኃላፊነት የተሰጣቸውን የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝደንት ኦልሴጉን ኦባሳንጆን የሚያግዙ ተጨማሪ ባለሙያዎች ወደ ስራ እንደሚገቡም ተናግረዋል። ይህንን ጉዳይ ማጉላት አስፈላጊ ነው ብዬ አምናለሁ። የአፍሪካ ህብረት በኢትዮጵያ ጉዳይ በሙሉ ትኩረት ተጠምደዋል። ለዚህም አስፈላጊ የሆኑ የተለያዩ ሀብቶች፣ ጉልበትና በሽምግልናና ውይይት ክፍል ውስጥ ያሉ ባለሙያዎችን እንዲሁም የፖለቲካ ተንታኞችን ስንጠቀም ቆይተናል። በሚቀጥሉት ጥቂት ቀናትም ደግሞ የአፍሪካ ቀንድ ከፍተኛ ተወካይ ቢሮ ከአፍሪካ አህጉር በሚመለመሉ ባለሙያዎች በመሙላት እንደግፋለን። ይህም በሰሜን ኢትዮጵያ ሰላምን ለማረጋገጥ ሽምግልናና ውይይት ዋነኛ መሰረታዊ ጉዳዮች መሆናቸውን ለማረጋገጥ የሚደረግ ነው። በኢትዮጵያ ሊካሄድ የታቀደውን ብሔራዊ ምክክር ለመደገፍ ጥረቶች መጀመራቸውንም የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮል ያመልክተዋል። ዘ እንጌጅመንት ኢዝ ናው ፎር አስ አዝ ዘ ዲፓርትንት ቱ ኦልሶ ሞቢላይዝ ፉል ሶፖርት አሁን የምናደርገው ተሳትፎ የኢትዮጵያ መንግስት ብሔራዊ የምክክር ኮሚሽን በማቋቋም ለሚያደርገው ጥረት ሙሉ ድጋፍ ማሰባሰብ ነው። ይህ ቅድሞው ፕሬዚዳንት ኦሊሴ ጎኖባ ሳንጆ ከኮሚሽኑ አባላት ጋር እየተገናኙ መሆኑን ማረጋገጥ እፈልጋለሁ። እርሳቸው በመቀለይ በርካታ ጉብኝቶችን አድርገዋል። በዚህም ሳምንት ኮምቦልቻን ጨምሮ በአማራና አፋር ክልሎችም ጉብኝቶችን ያደርጋሉ። የአፍሪካ ህብረት ዋና መቀመጫ በሆነች ኢትዮጵያ ሰላም እንድመለስ ሁላችንም እየጎተጎትናል። ምንም እንኳን የአፍሪካ ህብረትን ጨምሮ የተለያዩ አካላት በኢትዮጵያ የተኩስ አቁም ድርድር እንዲደረግና ግጭቱ በሰላማዊ መንገድ እልባት እንዲያገኝ የሚያደርጉትን ጥረት መቀጠላቸውን ቢገልጹም የፊት ለፊት ድርድር ስለመጀመሩ እስካሁን በይፋ የተባለ ነገር የለም። ይሁንና በሁለቱም አካላት በኩል የድርድር ምልክቶች ስለመኖራቸው ፍንጮች እየታዩ ነው። የህወሀት ከፍተኛ አመራሮች ከሰሞኑ ወደ ድርድር የሚመሩ አበረታች ምልክቶች ስለመኖራቸው በተለያዩ አጋጣሚዎች መግለጻቸው ይታወሳል። ትናንት በነበረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አቢይ አህመድ ደግሞ በኢትዮጵያ ሰላምን ለማስፈን የማንፈነቅለው ድንጋይ የለም ያሉ ሲሆን ምንም እንኳን ስለ ድርድር ባያነሱም ለሰላም ምቹ ሁኔታ ለመፍጠር እንደ በጎ ፍቃድ ማሳያነት ከፍተኛ ደረጃ ያላቸው ተጠርጣሪዎችን ከእስር ለቀናል። ግጭቶችን በሰላማዊ መንገድ ለመፍታት ካለን ቁርጠኝነት ጋር በተያያዘ በቅርቡ አካታች ብሔራዊ ምክክር በህጋዊ መንገድ ይፋ አድርገናል ሲሉ አክለዋል ተደርጓል። ይሁን እንጂ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በቅርቡ ለጋዜጠኞች በሰጡት መግለጫ ላይ ከሽብርተኛ ድርጅት ጋር እንነጋገራለን በሚል የተገለጸበት አጋጣሚ የለም ማለታቸው ይታወሳል። የኢትዮጵያን ግጭት ጨምሮ በአፍሪካ የሰላምና ጸጥታ ጸሪ የሆኑ ሌሎች ጉዳዮችንም ዋነኛ አጀንዳ በማድረግ የአህጉሪቱ መሪዎች በመደበኛ ጉባኤያቸው መወያየታቸውን የገለጹት የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮሊያ ደውዬ ከአህጉሪቱ ወቅታዊ ፈተናዎች መካከል የሆኑት የመፈንቅ ለመንግስት እርምጃዎች በሙሉ ድምፅ እንደተወገዙም በዛሬው መግለጫቸው አንስተዋል። ኤቭሪ አፍሪካን ሊደር ኢን አሰምብሊ ሀስ ኮንደምድ ኦን ኢኩቮካሊ በጉባኤው የተሳተፉ እያንዳንዳቸው የአፍሪካ መሪዎች ሕገ መንግስታዊ የሆኑ የመንግስት ለውጥን በአንድነት አውግዘዋል። በኢዲሞክራሲያዊ ዝንባሌዎች ምክንያት አባሉን የሚያግድ የብይነ መንግስታት አካል የለም። የአፍሪካ ህብረት ግን ይህንን በማድረጉ እውቅና ሊሰጠው ይገባል። እስካሁን በአፍሪካ ህብረት ታሪክ ባልታየ መልኩ በአንድ ዓመት ጊዜ ውስጥ በመፈንቅለ መንግስት ምክንያት አራት ሀገራት ከአባልነት ታግደዋል። እነዚህም ማሊ፣ ጊኒ፣ ሱዳንና በቅርቡ ደግሞ Burkina Faso, Mali, Guinea, Sudan, and latest Burkina Faso. በጊኒ ቢሳው መሪም ላይ በቅርቡ የመፈንቅለ መንግስት ሙከራ መደረጉን ያስታወሱት ኮሚሽነሩ ህብረቱ መሰል ተግባራትን በፍጹም እንደማይታገስ አብራርተዋል። እየተስፋፋ የመጣው ሽብርተኝነትና የኮቪድ-19 ወረርሽኝ ሌሎች ዋነኛ የአህጉሪቱ ቀውሶች እንደሆኑም ነው የገለጹት። የህብረቱ መሪዎች በእነዚህና ተያያዥ ጉዳዮች ላይ የሚያደርጉትን ውይይት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልቋጩም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። የተከበራችሁ አድማጮች፣ በመጨረሻም የ2021 ዓመተ ምህረት የአፍሪካ ዋንጫ የፍጻሜ ጨዋታ ካሜሩን ዋና ከተማ ያውንዴ ላይ በግብፅና በሴኔጋል መካከል ከ50 ደቂቃ ባነሰ ጊዜ ውስጥ ይጀመራል። ቤጂንግ የክረምት ኦሊምፒክን እያስተናገደች ነው። በሰላሙ የፍልሚያ መስክ መልካም ዕድል ለአፍሪካም ለመላው ዓለም አትሌቶችና ለሀገሮች ሁሉ ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። ሰላምታለን። እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ እሁድ ጥር 29 2014 ዓ.ም የራዲዮ መጽሔት ጀመረ። በመግቢያችን ካስተዋወቅናቸው ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢዎች ትንስታ ብላቸውና አሉላ ከበደ ነን። ወደ ቀዳሚው ቅንብር ከማምራታችን አስቀድመንም አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ማለት ውዴ ፍቅር ማለት ውዴ የህልሙ ዘራችን እውን ፍሬ አፍርቶ ቆንጅዬ ልጅ ወልደን እሱም ፍቅር ሊማር አንደበት አውጥቶ ፍቅር ማለት እማ ብሎ ቢጠይቅሽ ፍቅር ማለት እማ ብሎ ቢጠይቅሽ፣ ይህንን ንገሪው ሳት ፈሪ ሳይጨንቅሽ ይህንን ንገሪው ሳት ፈሪ ሳይጨንቅሽ ፍቅር ማለት ልጄ የተራሆ ህያት፣ ባዶ ጥርቃሚ የሶስት ፊደል ጥምረት፣ የቀል ልቅምቃሚ የደቂቃ ስሜት ወይ ጊዜያዊ ጥቅም አይደለም ምስጢሩ። የደቂቃ ስሜት ወይ ጊዜያዊ ጥቅም አይደለም ምስጢሩ። መስጠት፣ መስጠት፣ መስጠት በቃ ሁሌም መስጠት እናም በቃ ሁሌም መስጠት እናም ልጄ ይህ ነው የፍቅር ቀመሩ ብለሽ ንገሪልኝ እንዲገባው አድርገሽ ፍቅርን ሰጥቶ ምላሽ እንዳይጠብቅ በደንብ አስጠንቅቀሽ። ደግሞም እንዲሁ ይው ፍቅር ማለት ልጄ በአንድ ውብ ማሳ ውስጥ ካረም በአንዲት ውብ ማሳ ውስጥ ካረም ከቁጥቋጦ ፈጽሞ በራቀች ከአንድ ገበሬ እጅ በጽናት ተዘርታ በእምነት የበቀለች ፍቅር ቡቃያ ነች። የዓለምን ኃይሎች አጣምሮ ያደላት የተንኮል ገሞራ የአሜት አውሎ ንፋስ ገፍትሮማ አይጥላት። ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት ፍቅር ቡቃያ ናት ብለሽ ንገሪልኝ። ግን ይህን ሁሉ ቃል ካንደበትሽ ግን ይህን ሁሉ ቃል ካንደበትሽ ሰምቶ ፍቅር ማለት እማ ብሎ ከጠየቀች ሳይረዳው ቀርቶ ይህንን ንገሪው። ገበሬው አምላክ ነው ማሳውም ልባችን ዘሩ የፍቅር ቃል ቡቃያው ልጃችን። እንዲያውም እንዲያውም ከተራ ቃላት ጋር ምን አፈታተምን። ፍቅር ማለት ውዴ በቃኔና አንቺ ነን። መጽሐፍን የተባሉ አድማጫችን ባደረሱን የፍሬው ገሰሰ ፍቅር ማለት ውዴት በተሰኘችው የሳምንቷ ምርት ግጥም ዝግጅታችንን ጀምረናል። ገጣሚውን ፍሬው ገሰሰን ለግሩም ግጥማቸው እናመሰግናለን። አድማጮች አሁን ወዳስተዋወቅናችሁ የምሽቱ ቀዳሚ ቅንብር ነው የምንወስዳችሁ። ዩናይትድ ስቴትስ ኢትዮጵያን አስመልክቶ የምትከተለውን ፖሊሲ በተለይም ደግሞ በአሁኑ ወቅት በኢትዮጵያ ባለው ሁኔታ ዩናይትድ ስቴትስ እየተጫወተች ያለችውንና ልትጫወት የምትችለውን ሚና የአፍሪካ ቀንድን ስትራቴጂያዊ ጠቀሜታ፣ በአንጻሩም የዩናይትድ ስቴትስን ብሔራዊ ጥቅምና በተለይም በአካባቢው ሊኖራት የሚችለውን ፍላጎት ከኢትዮጵያ የዛሬ ይዞታና መጪ ዕጣ ጋር ይተሳሰራሉ ያላችኋቸውን ጉዳዮች የሰሜን ኢትዮጵያው ጦርነት ማብቂያ ያላገኘው ግጭትና ሰላም መታጣት ይልቁንም እጅግ ለበረታ ምክራና እልቂት የተዳረጉ ሚሊዮኖች እጣና በመፍትሄ አማጭነት የታለሙ ንግግሮችና ድርድሮች ለማየት ከምንሞክራቸው ጭብጦች ውስጥ ናቸው። ትውውቁን እናስቀድም። እሺ፣ እኔ ነጋሽ አብዱራህማን እባላለሁ እዚሁ ኒውዮርክ ከተማ ነው የምኖረው። የተማርኩት ኮሎምቢያ ዩኒቨርሲቲ ነው የተለያየ ባክግራውንድ ነው ያለኝ ብዙ እድሜን የሰራሁት በቴክኖሎጂ በቅርብ ጊዜ ደግሞ ፊልም ስራ ላይ ተሰማርቻለሁ ግን በአብዛኛው አሜሪካ ሀገር በኖኩበት ጊዜ የኢትዮጵያ ጉዳይ አሳስቦኝ በተለያየ መንገድ ስሳተፍ የቆየው ሰው ነኝ በቅርብ የጻፍኩት በዛ ላይ የተመሰረተ ነው አመሰግናለሁ አቶ ገብርኤል አመሰግናለሁ አሉላ ገብርኤል ጋቱ ባላለሁኝ አሁን ሰዓት ዋሽንግተን ዲሲ ነው የምኖረው ላለፉት ሀያ አንድ ዓመታት ያህል አፍሪካ ውስጥ ነው የኖርኩት። በአፍሪካ ልማት ባንክ የባንኩ ዳይሬክተር ጀኔራል ነበርኩኝ እና ለምስራቅና አፍሪካ አስራ አራት ሀገሮች ኦቨርስ አስተዳድር ነበረ። በዚ ስራ ያው የዲቨሎፕመንት የልማት ባንኪንግ የሚባለው የሪያ ነው ስራሁት። ያንን ጨርሼ ከመጣሁ በኋላ በአሁኑ ሰዓት በግማሽ ጊዜ የዓለም ባንክ ውስጥ አማካሪ ሆኜ እሰራለሁ። በግማሹ ጊዜ ደግሞ አትላንቲክ ካውንስል የሚባል ቲንክ ታንክ የአስተሳሰብ ማዕከል እዛ ውስጥ ሲኒየር ፌሎ ሆኜ እሰራለሁ። አመሰግናለሁ። አመሰግናለሁ አቶ ገብርኤል። አቶ አዲስ አለም አመሰግናለሁ። አዲስ አለም እባላለሁኝ። ያው ከአዲስ ዩኒቨርሲቲ ነው በአለም አቀፍ ህግ ግራጁዌት ያደረኩት። ከዛ በኋላ የኢትዮጵያ በአፍሪካ ህብረት እና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛ ጽህፈት ቤት የህግና የኢኮኖሚ ጉዳዮች ባለሙያ ሆኜ ነበር ስራ የነበረው። እስከ ቅርብ ጊዜ ድረስ በሚገኘው የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት የተባበሩት መንግስታት የሚከታተል የህግና የኢኮኖሚ ጉዳዮች አማካሪ ሆኜ ሰራ ነበር። አሁን ባለው ሁኔታ ያው እየደረሰ ያለውን ግምት ውስጥ በማስገባት በአክቲቪዝሙ ስራ እየተንቀሳቀስኩኝ ነው። መልካም እንግዶቼ በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። በመግቢያችን እንዳስተዋወቅ ነው፣ አቶ ገብርኤል እና አቶ ነጋሽ በርዕሱ ላይ የጻፏችኋቸው ጽሁፎች ናቸው መነሻ የሆኑን። በጽሁፎቻቸው የተገለጹትን ሐሳቦች እንዲሁም ድምዳሜዎቻችሁን በግርድፍ ትርጉም ነው የምጠቅሰው። አልያም በጽሁፋቸው የተንጸባረቁትን ፍሬ ነገሮች ነው ለጥያቄዎቼ መሰረት የማደርገው። አቶ አዲስ አለምም በጉዳዩ ላይ ያላቸውን አስተያየቶች ጨምሮ የሶስታችሁንም እይታ በስፋት እንመለከታለን። በቀጥታ ወደ ውይይታችን ንግባ። አቶ ገብርኤል ከርሶ ልጀምር። ዩናይት ስቴትስ በንዑስ አህጉሩ አፍሪቃ ቀንድ ያላትን ተጽዕኖ የሚለው የአማርኛ ትርጓሜ አሻሚነት ስላለው ተሰሚነት በሚለው ወስጄዋለሁ። ልታጣ ትችላለች ሲሉ ከዩናይት ስቴትስ ጥቅም አንጻር በማንሳት ነው የሚተቹት። እንዲህ ብታደርግም ልትመልሰው ትችላለች የሚል ሀሳብም አቅርበው ይሞግታሉ። በፍጥነት እየተለወጠ ካለው የዓለም ሁኔታ ጋር አብሮ መራመድ የተሳነው፣ ከተጨባጭ ሁኔታ ጋርም ያልተጣጣመ ሲሉም አጠቃላዩን የዩናይት ስቴትስ ፖሊሲ አጥብቀው ይተቻሉ። በዋናው ጭብጥን ጀምርና ለዚህ ድምዳሜው መሰረቱ ምንድን ነው? እንግዲህ አሁን በአፍሪካ ቀንድ የምናየው የዩናይትድ ስቴትስ የውጭ ጉዳይ ፖለሲ የተዘበራረቀ ነው። እንግዲህ በአማርኛ ለቅም ክላሪቲ ኦፍ ፐርፐስ የዓላማ ጥራት የጎደለው በአፍሪካ ቀንድ ሆነ እንደ ሰፋ ማድረግን በአፍሪካ ውስጥ ምንድን ነው ዩናይትድ ስቴትስ መሪ ሀሳቦች ብላ የምትመለከተው? ቀዩ መስመር ምን ላይ ነው አገሮች ምንድን ነው ከዩናይትድ ስቴትስ መጠበቅ የሚችሉት ፕሬዲክትብል በሆነ መተንበይ በሚቻልበት መንገድ ይሄ በየአራት ዓመቱ የሚለዋወጥ ሳይሆን በቋሚነት ማወቅ የሚችሉት ምንድን ነው የዩናይትድ ስቴትስ ፖሊሲ ብትል የሚያሳይ ነገር የለም። የዛሬ ዓመት የትራምፕ መንግስት በነበረበት ጊዜ የነበረው ፖሊሲ እነሱም ራሳቸው ትራንዛክሽናል የሚባል ነበር ማለት በቃ ቻይናን እንዴት አድርገን መዋጋት እንችላለን፣ ቻይና እንዴት አድርገን ማቆም እንችላለን የሚል ነው እንጂ በራሱ አላማችን ይሄ ነው፣ የምናምንበት ይሄ ነው፣ የምንቆምላቸው ነገሮች ይሄ ናቸው የሚል አልነበረም። እና አሁን በቅርብ ወደ ሀገራችን ባመጣው፣ ለምሳሌ ዩናይትድ ስቴትስ ዲሞክራሲ ጋቨርነንስ፣ ዲሞክራሲ እና መልካም አስተዳደር ለሚለው ብዙ ብዙ ገንዘብ የምታወጣ አገር ነች። ነገር ግን ኢትዮጵያ ውስጥ ያለው ሁኔታ በዲሞክራሲ የተመረጠ ህገ መንግስታዊ ስርዓት በጦር ሲጠቃ ወታ የለም ይሄ መሆን አይችልም፣ መሆን አይገባም፣ መቆም አለበት ብላ ጠንከር ባለ መልኩ አልተናገረችም። አንዴ ወዲህ አንዴ ወዲህ አንዴ የተነጋገሩ ተነጋገሩ ማለት ጥሩ ነው፣ ግን ፕሪንስፕሉ ምንድን ነው? በዲሞክራሲ መንገድ የተመረጠን መንግስት በጦር የአፍሪካ ህብረት እና ሌላ አፍሪካ ሀገሮች እንደ ስልጣን የሚመጣ መንግስት አንቀበልም ባሉበት ዘመን መንግስት ዩናይትድ ስቴትስ ከማውገዝ ይልቅ እንዴት አድርጌ ላስታርቃቸው የሚል ነው። እና ሱዳን ውስጥም ሴም ቲንግ ነው ያየ የፕራይም ሚኒስትር አብደላ ሀምዶክ መንግስት ተሸርሽሮ እሱ ከስልጣኑ ሲለቅ የዩናይትድ ስቴትስ መልክተኛ ፈልትማን ከጀነራሎቹ ጋር እንዴት እንደሚደራደሩ ነው እንጂ ይሄ ካልተስተካከለ የአስተሳሰብ እና የመርቦ ጥራት ከሌለ ኢንፍሉንስ ወይም ተሰሜነቷን ታጣለች የሚል ትናለኝ። በዚህ ባጨላቁም ን መልካም ለዚህ መሰረቶች ምንድን ናቸው? የሚለውን ወደ ኋላ ላይ እናነሳለን። እርስ በርሳችሁ እንድትቀባበሉም እንድትከራከሩም፣ አንዳችሁ በሌላችሁ ሀሳብ ላይ የሚቃረንም ሆነ ተጨማሪ የሚመስላችሁን ሀሳብም እንድትሰጡ እድል እሰጣለሁ። አቶ ነጋሽ በቀጥታ ወደ እርስዎ ነው የሚሻገረው፣ ወደ ኢትዮጵያ ጉዳይ ነው። እርስዎ በጽሁፎ ይዘውን የሚዘልቁት አሜሪካ በኢትዮጵያው ግጭት ገለልተኛ አደራዳሪ መሆን መቻሏን ጥያቄ ውስጥ ያስገቡታል። ዩናይት ስቴትስ እያደራደረች ያለችው የስምምነት ጥረት በመካሄድ ላይ መሆኑን የሚጠቅሰው ጽሁፎ በባለጋራነት የሚተያዩ ሁለት ኃይሎች ማዕከል በኢትዮጵያ ውስጥ እንዲፈጠር የሚያደርግ ነው ሲሉ ይተቻሉ። ለሰራው ጥፋት ጸጸት የማይሰማው ይላሉ። ለሰራው ጥፋት ጸጸት የማይሰማው የህወሓት ወይም በሌላ ስያሜ የሚጠራ መሰል የኃይል ማዕከል በአንድ በኩል ማዕከላዊውን መንግስት በሌላው ያስቀምጣል። ይህም እንዲሳካ በጦርነቱ ክፉኛ የተጎዳው የአማራ ክልልና ጎረቤት ኤርትራን እንዳይፈናፈኑ ወይም ደግሞ በቁጥጥር ጫና ስር እንዲውሉ ያደርጋል ይላሉ አቶ ነጋሽ። ለአጭር ጊዜ ለዩናይትድ ስቴትስ ፍላጎት ጥቅም ሲያስገኝ ለኢትዮጵያ ግን ዘላቂ ጉዳት እንዳለው፣ በንዑስ አህጉሩም የለየለት ቀውስ ካልተከሰተ ቢያንስ በጣም ጥሩ በሚባለው ሁኔታ ዘለቄታ ያለው ያለመረጋጋትና ተጋላጭነትን ያስከትላል ነው የሚሉት። እስኪ ሁለቱም ዋና ዋና ነጥቦችን መርምር ይህ ሊከተል ስለመቻሉ ምንድን ነው ማስረጃው የድምዳሜው መሰረትስ እሺ በጣም አመሰግናለሁ መጀመሪያ እዚህ አኩረ ስለጋበዝከን አንተንም ቮይስ ኦፍ አሜሪካንም በጣም አመሰግናለሁ በሁለተኛ ደረጃ አንዳንድ ጊዜ የአማርኛ ቃላቶች ሊጠፉኝ ስለሚችሉ እንግሊዝኛ ለሰው እንዲገባው በሚል ሳልፈልግ መቀላቀል ይኖርብኛል እና ስለዚህ አድማጮቼን ይቅርታ ጠይቃለሁ በቅድሚያ አሜሪካ አሁን ኢትዮጵያ ውስጥ የሚያደርገው ምንድን ነው? በቤተሰብ ጥል መሀል መጥቶ ከሰባት ሺህ ስምንት ሺህ ማይል የሚርቅ መጥቶ አንዱን ወግኖ ልጁን አንተ ትክክል ነህ፣ ሚስቱን አንቺ ትክክል አይደለሽም። አሜሪካ የገባበት ስራ ምን ቢፈልጉ ነው? በእኛ በቤተሰብ ጥል መሀል ኢትዮጵያ ከአሜሪካ ጋር አልተጣላችም እና ሳየው ዋና ጉዳዩ አሜሪካ ኢትዮጵያ ውስጥ የገባበት ምክንያት ቻይና ዛ አካባቢ ላይ እንዳትረጋጋ በጽሁፌም እንዳልኩት ኢትዮጵያና ሶማሊያ ኤርትራ አንድ ላይ እንዳይሆኑ ትፈልጋለች አሜሪካ። እና እነኚህ ሁለቱ በተለይ ሶማሊያና ኤርትራ አራት ሺህ ሶስት መቶ ኪሎ ሜትር የሚሆን የባህር ጠረፍ ስትራቴጂክ በሆነው በአፍሪካ ቀንድ ላይ አላቸው እና አሜሪካ ነርበሰውኛለሁ ብላ አትናገርም። ግን ይሄንን ለማድረግ ኢትዮጵያ ውስጥ ያለው ቁስል ምንድን ነው? በሃይማኖት ልዩነት ሊኖረን ይችላል። በዚህ በብሔር እና የሆኑ ቁስሎች አሉን። ያንን ፈልጋ መጣ ጀምራለች። ይሄ ደግሞ አደገኛ ነው። እኔ ሳየው በአስታራቂነት ስም አንደኛ ገለልተኛ አልነበረችም። ሁሉ ጊዜም ወስዳ አሜሪካ ኢትዮጵያ ላይ የሰራችውና ያለፈው ጊዜም የህዋት ስልጣን ላይ መምጣት ከአሜሪካ እገዛ ጋር የተያያዘ ነው እና ያኔ ኢትዮጵያ የሕዝብ ተጎድቷል። አሁንም ዝም ካል ቁስላችንን ተመልክተው ከአንዱ ጎን ወግ ነው። አማራ ከዚህ ውጣ፣ ኤርትራ ጋር አትነጋገሩ። እንግዲህ አስቡበት። የኢትዮጵያ ሕዝብ መጥቶ ለአሜሪካ ይሄንን እናርግ፣ ጥቁሮቹ ጋር እንዲያታድርግን፣ ስፓኒሾቹ ጋር እንዲያርግ ብሎ የቤተሰብ ጥል ውስጥ ገብቶ ዋናው አሜሪካ የሚፈልገው የራሱን በዓለም ላይ ያለውን ገዥነት ማረጋገጥ ነው። ያንን ሰፈር አጣርቶ እርስ በራሱ ተጣልቶ ስደተኛ ተፈጥሮ ብዙ ሰው ቢያልቅም ሌላ ዓለም አካባቢ እንዳየ ነው። ለአሜሪካ ጉዳዩ አይደለም። ተጠቅሞ ያ አካባቢ ከፈረሰ በኋላ ኩርዶቹን ጥሏቸው ሄዷል። ህዋትንም ነገ ጥሎት ሊሄድ ይችላል። አሜሪካ የማይጠቅመው ከመሰለው የቪየትናም ጦርነት ሆማንግን ትቶ ሄዷል። ሺአይቶቹን ኢራቅ ውስጥ ጥሎ ሄዷል። አፍጋኖችን ምን አድርጎ በቀርብ እንደሄደ እናውቃለን። እና ዋና አሜሪካ የሚያየው የራሱን ጥቅም የሚያስጠብቅበት ኢትዮጵያ ብትፈራርስ ለጊዜው የአሜሪካን ጥቅም የሚያስፈልግ ከመሰላቸው በዚህ ላይ ይሳተፋሉ እና ይሄ አደገኛ አደገኛ አካሄድ ስለሆነ እንጠንቀቅ የሚል ነው። መልካም። እንደማየው የምታነሷቸው ሀሳቦች ተከታይ ጥያቄ እንድጠይቅ ይጋብዛሉ። ሁላችሁንም ማዳረስ ስላለብኝ ለአቶ አዲስ አለምን ምድል መስጠት ስላለብኝ ተመልሼ እመጣለሁ። አቶ አዲስ አለም መጀመሪያ፣ እርሶ በዩናይት ስቴትስ ፖሊሲ ላይ ኢትዮጵያንና በአቶ ገብርኤል ጽሁፍ እንደታየው አህጉሩን ወይም ክፍለ አህጉሩን በሚመለከቱ ጉዳዮች ላይ ዩናይት ስቴትስ የምታራምደውን ፖሊሲ በተመለከተ የእርሶን አስተያየት ያስቀድሙ። በአቶ ነጋሽም በአቶ ገብርኤልም እስካሁን በቀረቡት ላይም የበኩሎን አስተያየት ማቅረብ ይችላሉ። እድሉ የእርሶ ነው። አመሰግናለሁ። እኔም እንግዳ አርጋችሁ ስለጋበዛችሁ ያው ይህም የአሜሪካ ድምጽ በአሜሪካ ግብር ከፋዮች የተቋቋመ ተቋም እንደመሆኑ የተለያየ የፖለቲካ አስተሳሰብ አመለካከት ያላቸው እንግዶችን እየጋበዙ የጋራ መግባባት እንዲኖር አትሊስት ባትስማማ እንኳን ሌላው ወገን ያለውን አስተሳሰብ ለማወቅ እያደረጋችሁ ያለች ትያው በአማርኛ የሆነ ዝግጅቱ እንጂ የአሜሪካ መንግስት በአሜሪካ ዜጎች ከሚሰበሰብ ግብር የሚንቀሳቀስ ተቋም እንደመሆኑ ከዚህ እውቅና ከመስጠት መጀመር እፈልጋለሁ። ሁለተኛው አጠቃላይ የአሜሪካ በአፍሪካ ውስጥ ያላቸው የውጭ ጉዳይ ፖሊሲ በኢትዮጵያ ጋር የነበራቸው አሁንም ያላቸው ግንኙነት አጠራርጌ ለመናገር አጠቃላይ ዓለማዊ ያለው ሁኔታ ያለው የኃይል ሚዛን የኃይል ሚዛን እንቅስቃሴው በኃይል ወይም ደግሞ ትራዲሽናሊ ፓወር በሚባለው ብቻ ሳይሆን የርዕት ዓለማዊ አስተሳሰቦች ፍትጊያም ያለበት ስለሆነ አለም እንቅስቃሴው ያው የተለያዩ ሀይሎችም መካከለኛ ሀይሎች እና ትላልቅ ሀይሎችም ያለበት ስለሆነ በዛ የተቃኘ ነው። ወደ አፍሪካ ሲመጣ ያው በዋነኝነት በአፍሪካ ውስጥ ብዙ ግጭቶች፣ ብዙ የሰላም ማስከበር ስራዎች፣ ከዛም አልፎ የኢኮኖሚ ልማት ላይ ብዙ የሚሰሩ ስራዎችም ስለነበሩ እነዛ ጉዳዮችን ማዕከል አድርጎ በሰላምና ጸጥታ፣ በማህበራዊ ልማት፣ በተለይም በትምህርትና በጤና ከዛ በላይም በሰብአዊ ጉዳዮች ማዕከል አድርገው ሲሰሩ የነበሩ ናቸው። በኢትዮጵያና የአፍሪካ ቀንድ ያው የሚታይ ሁለት ሁኔት የተያዙ ስለሆኑ የነበረው እንቅስቃሴ በዋነኝነት የአፍሪካ ቀንድ ያለመረጋጋት የሰፈነበት ቀጠና ስለነበረ በተለይ የደቡብ ሱዳን የኤርትራም ረዘም ላለ ጊዜያት ገንቢ ሚና ከመጫወት ይልቅ ለቀጠናው ሰላምና ጸጥታ መደፍረስ ዋና ተጠያቂ አካል እስከመሆንም ያለፉት ሀያ አመታት በዛ እንቅስቃሴ ተዘፍቆ የነበረ ስርዓት እንደመሆኑ በሌላሳ ወገንም የሱዳን መንግስት ከነበረው የእስላማዊ አክራሪነት ጋር ተያይዞ ረዘም ላለ ጊዜያት አሜሪካ ስትመራበት የነበረው የውጭ ጉዳይ ፖሊሲ ባል ማዕከል በማድረግ የተቀዘቀዘ ግንኙነት ነበረው። ከዛ ቀጥሎም ያው የሶማሊያ ከዘጠና አንድ መፈራረስ በኋላ መበታተም በኋላ ደካማ መንግስት ተቋቁሞ ያው የጠረሽበር እንቅስቃሴውን ማዕከል አድርጎ ሲሰራ የነበረ ነው። እነዛ ነገሮች ያው ጠቅለል ተደርገው ሲታዩ ኢትዮጵያ ከእነኝህ ሀገራት አንጻር በተለይም በፈረንጆች አቆጣጠር ከአስራ ዘጠኝ ዘጠና አንድ በኋላ ሌሎች ሀገራት ያልተረጋጉ ሀገራት ሆኖ ቢቀጥሉም ያው ካለመረጋጋት ከዲክታተርሽፕ ወይም ደግሞ ከፈላጭ ቆራጭ ስርዓት ወደ ፌዴራላዊ ዲሞክራሲያዊ ስርዓት ለመሸጋገር የነበረው ከዛ አልፎም ያው ኢትዮጵያ እንደ ኢትዮጵያ የተረጋጋ መንግስት በኢኮኖሚያዊ፣ በቁጠባዊ እንቅስቃሴም ጥሩ እንቅስቃሴ እያስመዘገበ የነበረ መንግስት ለመሆኑ አሜሪካ ብቻዋን በቀጠናው ከምታስፈጽመው የውጭ ጉዳይ ፖሊሲ በተጨማሪ ተመሳሳይ የውጭ ግንኙነት ፖሊሲ ተመሳሳይ የውጭ ግንኙነት አላማ ካላቸው ሀገራት አብሮ ለመስራት ከነበረው ፍላጎት አንጻር ያው ኢትዮጵያ እንደ ኢትዮጵያ የሰላምና ጸጥታ የሰላምና መረጋጋት ተምሳሌ ትሆና በጠረ ሽብር እንቅስቃሴ ህገወጥ የሰዎች ዝውውር፣ ህገወጥ የገንዘብ ዝውውር በሚደረጉ እንቅስቃሴዎች አብሮ በመስራት ስደተኛ እና ስደተኝነት የሚያስፋፉ ጉዳዮችን ለመቅረፍ በሰብአዊ ልማት፣ በጤና በትምህርት እና በአጠቃላይ በኢኮኖሚ እንቅስቃሴዎችን ስትረዳ ነው የቆየችው። ይህን እንደተጠበቀ ሆኖ አሁን ባለው በተለይም ደግሞ ካለፈው የአብይ መንግስት ከመምጣት ጋር ተያይዞ ከነበረው መንግስት አሜሪካ ከነበራት የውጭ ጉዳይ ፖሊሲ አስተሳሰቦች አብሮ ማይሄዱ የምትላቸውን ጉዳያችን ስታነሳ የነበረ ነው። በኢህአዴግ ጊዜ የስርዓት ለውጥ ከመጣ በኋላ የስርዓት ለውጥ እንዲመጣ ከበስተ ከበስተጀርባ በተለይም በዶናልድ ያማማቶ በሌሎቹም ልዑካኖች በኩል ሲሰራ ቆይቶ የአቢ መንግስት በኢህአዴግ የተመረጠ ሊቀመንበር ተደርጎ ተመርጦ ያው ከዛ በኋላ የተደረጉ የዲፕሎማሲ ድጋፎች ከዛም አልፎም ያው አጠቃላይ በምዕራብ ዓለም ስሙን ያው ከነበረው አዲስ የተመረጠ ብዙ የማይታወቅ ግለሰብ ቢሆንም፣ ከዛ በኋላ ግን ከጀርባም እነሱም የነበሩበት ስለሆኑ የስብና ግንባታ ብዙም ሳይሰራ እስከ ኖቤል ሽልማት ሌሎች ልጆችም ያው ከነበረው ይሰራል ብለው ካሰቡት የምስጋና መሸጎርጎር የነበረበት ጊዜ ነው። በቅርቡ ያው ሁለት ጦርነቱ ከመጀመሩ ከአንድ ወራት በፊት በዛን ሰዓት የነበረው የአሜሪካ አስተዳደር ጦርነቱ እንደሚጀምርም ጦርነቱ ሊጀምር እየታወቀ ሌሎች ሀገራት እንደ አውሮፓ ህብረት ንግግራችሁ በሰላም ፍቱ፣ ሁሉን አካታች የሆነ ውይይት አድርጉ የሚል ጥያቄ እያቀረቡ በነበረበት ሰዓት ያው የአሜሪካ መንግስት ለጦርነቱ እንደማይቀር እየታወቀ ያው ድጋፍ በሚመስል መልኩ አረንጓዴ መብራት እስከ ማሳየት ደርሶ ከዛ በኋላ ጦርነቱ ከተጀመረ በኋላ ጦርነቱ እንዴት ተጀመረ የሚል ግልፀኝነት ሳይኖረው ሌሎችም የጎረቤት ሀገራት ኤርትራ ቀድማ የዝግጅቱ አካል ለሁለት ለሶስት ዓመት ዝግጅት ያደረገበት ጦርነት ሆኖ ሲያበቃ ያው የኤርትራ መንግስት ወደ ጦርነት የገባው የትግራይ መንግስት ወደ አስመራ ሮኬት ስለተኮሰ ነው የሚል ነው። ያው በቅርቡ እንደምታስታውሱት ያው የተባበሩት መንግስታት እና የኢትዮጵያ ሰብአዊ መብት ኮሚሽን ባደረጉት ጥናት የኤርትራ መንግስት ቀድሞ ምዕራብ ትግራይ ሁመራ ላይ ወደ አስመራ ሮኬት ከመተኮሱ በፊት በከባባት መሳሪያዎችን ሲደበድም እንደነበር ያው ሮኬት ከመተኮሱ በፊት ቀደም ብሎም ያው ወደ ትግራይ ገብቶ እንደነበር አረጋግጠዋል እና እነ ጉዳዮች የአሜሪካ መንግስት በሰዓቱ ለኢትዮጵያ መንግስት ጦርነቱ ሙሉ ድጋፍ ከመስጠት የተሰሩ ስራዎችን ዲስታውት አድርጎ እስከ መቅረብ ደርሷል። አሁን ባለው የባይደን አድሚኒስትሬሽን አስተዳደር ከመጣ በኋላ አሁን ያለው ጦርነት በሰላም እንዲፈታ፣ የሰብአዊ እርዳታ እንዲደርስ ይህ የሚባል የሚጨበት እርምጃም ያልወሰደበት እንትና ያለው ማለት ማለት ይቻላል። መልካም። የአንድን ሀገር የውጭ ፖሊሲ ያህል ግዙፍ ነገር አንስተው በአጭሩ መቋጨት ሊያዳግት ይችላል። ሰፊ ዝርዝሮችም እንደሚኖሩት እረዳለሁ። ነገር ግን አንደኛ በርከት ያሉ ጥያቄዎችን ማንሳት እንድንችል አድማጮችን በቅጡ እንዲከታተሏችሁ መልሶቻችሁን በአጭር ባጭሩ እንድታደርጉልኝ ጠይቃለሁ። የመጀመሪያው እንግዲህ መሰረቱን ለማስቀመጥ ስለነበር ረዘም ያለውን መልሳቸውን ወስዳለሁ። አመሰግናለሁ። አሁን ወደ ጥያቄው ልመለስ። አቶ ገብርኤል በእርሶ ነበር የጀመርኩትና ወደ እርሶ ልምጣ። በአቶ አዲስ አለም የተነገሩትን የአሜሪካን ፖሊሲ አዎንታዊ ገጽታ የሚያሳዩ ሀሳቦች ተከታትለዋል። እርስዎ በጽሁፎም ቀደም ብሎ ባቀረቡትም ሀሳብ ሱዳንና ኢትዮጵያን አስመልክቶ በምሳሌ በሚያነሱበት ሀሳቦ አህጉሩን የሚመለከት በወጉ የተሰናዳ ፖሊሲ ያለመኖር የከሰተው ይሉታል። ቅድምም ጠቅሰውታል። ነፃና ፍትሃዊ ምርጫ ብቸኛ መንገድ መሆኑን ማሳየት እንዳልቻሉ ሌሎች ፍላጎቶች በዲሞክራሲያዊ አስተዳደር ቦታ ቅድሚያ እንደተሰጣቸው ይገልጻሉ። ይህንንም ለምሳሌ ሲያቀርቡ በኢትዮጵያ በህጋዊ መንግስት ላይ የተቃጣን ጥቃት በግልጽ ለማውገዝ ማመንታት ግጭቱ እንዲቀጥል አድርጓል ነው የሚሉት። እንዲያውም እንዲራዘም እንዳቀጣጣይ ኦክሲጅን ይላሉ፣ ህይወት ሰጥቶታል ሲሉ ይተቻሉ። እንዴት? የዚህስ ማረጋገጫው ምንድን ነው? ቴንክዩ ኢንፋክት ያንን ከጻፍኩን በኋላ የተከሰቱትን ምዕራብ አፍሪካ ምና አካባቢ የተከሰቱትን የመፈንቀለ መንግስት ሙከራዎች ስታይ የዌስቱ የጸና ክሊር የሆነ አቋም አለመውሰድ እነህ ስልጣንን በጉልበት እንይዛል ብሎ ለሚያስቡ ወታደሩ መሆኑ ጎሪላዎች ኦክሲጅን እየሆነ ነው። ሞር አሁን አይቲ የምናየው በማሊ፣ በቡርኪና ፋሶ፣ በጊኔ የሚታየው የአፍሪካ ህብረት ኤኮዋስ በዛ ደረጃ እንኳን ሲያወግዙት ዌስቱ ኢኮኖሚክ ኢንትረስት ይሁን በሌላ ኢንትረስት ይሁን ከማውገዝ ወደኋላ ያለበት ሁኔታ እያየን ነው፣ እና ከኢትዮጵያም አልፎ ለሌሎችም ሱዳን፣ ጀነራሎቹ አሜሪካኖቹ ቀልድ ነው የቀልዱ የነበረው ጀነራሎቹ፣ ፌልትማን ነው ወይስ የአሲስታንት ሴክሬታሪ ኦፍ ስቴት ሞሊ ፊ ነች ኃላፊ እየተባባሉ የቀልዱ ነበረ። ፌልትማን ካርቱም ሄዶች እነሱ ምንም ስልጣን እንደሌለው አድርገው ነበር የሚያወት ምክንያቱም አገን የጠዳ ፖለሲ አልነበረ የተመረጠን መንግስት ከገለበጣችሁ ወይም ኮንስቲቱሽናል ስርዓቱን ከእንትን ካላችሁ አሜሪካ እርምጃ ይወስዳል ዌስቱ እርምጃ ይወስዳል ብሎ ዌስቱን መካከለኛው ምስራቅን እነ ቻይናን እንኳን ብል አስተባብሮ የመንቀሳቀስ ብል አልነበርም አቶ አዲስ ያለው ነው እሱ የስታለው የነበረው መንግስትና ሌሎቻችን አሁን ራቅ ብለን ያለ ነው ስናየው እኔ የማየው ለአሜሪካ የኢትዮጵያ መንግስት የሀያ ሰባት አመቱ መንግስት እንደ ጉዳይ አስፈጻሚ ነበር የሚያዩት የእነሱ ጉዳይ አስፈጻሚ እና ይሄ ሁለት መልክ የነበረው መንግስት ነው፣ ሀገር ውስጥ እና አገር ውጭ። አገር ውስጥ አይ ቲንክ በኢኮኖሚ ምናምን ብዙ ስራ ተሰርቷል። እሱ የማይካድ ነው ግን በፖለቲካ በአስተዳደር በኩል ብዙ ጭቆና ጸረ ቴሮሪስት ይላል ግን አገር ውስጥ ያሉት ደግሞ መንግስት ራሱ ነበር ቴሮሪስት ፕራይም ሚኒስትሩ ሞኮ ብሎታል እኛ ራሳችን ታ መጠየቅ አለብን ያለበት ለውጫው አለም ደግሞ ሌላ መልክ ነው ያለው ሁለት መልክ ያለው መንግስት ለውጫው አለም ደግሞ ሶማሊያን ሄድ ሲባል ሶማሊያ ሄዶ ደቡብ ሱዳን ሲባል ሱዳን ሲባል ኤርትራን ሲባል እና የእነሱ ጉዳይ አፈፃሚ እንጂ ራሱ የሚያምንበት የአይዲዮሎጂካል ወይም የአስተዳደር ስትራቴጂ ያለው ይመስለኝ። ኢህአደግ ብዙውን ጊዜ ፓርቲ ሞኖፖሊ ነበር ሲያካሄድ የነበረው። የተወሰኑ ትልልቅ የፓርቲው ድርጅቶች ነበሩ ኢኮኖሚ የሚቆጣጠሩ። ዛሬ ያው ሁሉ ፈርሶ፣ አይ ቲንክ ኢኮኖሚው መከፈት ምናምን፣ ይሄ ዌስቱ ወደ ኢትዮጵያ አትራክት ሊያደርገው ይገባል። ነገር ግን እነቱ ባላሰቡት መንገድ ይሄ ሰውዬ ስልጣን ያዘ። ስቴት ዲፓርትመንት ያሉ ፖሊሲ አውጪዎች የአብይ መምጣት ወረቀቱ ላይ እንዳልኩት ኮት ኦፍ ጋርድ ሳያስቡት መጣባቸው እና አሁን ሲያዩት እንደ ቀድሞ መንግስት እንደማይመቻቸው ተረዱት። ይሄ የኢትዮጵያ ለኢትዮጵያ የቆመ መንግስት እንጂ እንደ ልብህ እዛን የምታዘውና ትመልሰውና የምትሰደው እንዳልሆነ ሲረዱ ይህንን መንግስት ማዳከም እንዳለባቸው በማመን ነው። መልካም የቀድሞ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጀፍሪ ፌልትማን የኢትዮጵያና የዩናይት ስቴትስ ግንኙነት ከግጭቱ አንድ ዓመት በኋላ በሚለው ዩናይት ስቴትስ ከኢትዮጵያ ጋር የነበራት ግንኙነት የቱን ያህል ጠንካራ እንደነበረ ባመላከቱበት መከራከሪያቸው የክልሉን ስትራቴጂያዊ ጠቀሜታ ያነሳሉ። አዲሱ ጠቅላይ ሚኒስትር ጊዜ ሳያጠፉ ነው በእጅጉ የተነሳሱበትን የምጣኔ ሀብትና የዲሞክራሲ ተሃድሶ እቅድ ይፋ ያደረጉት የተነቃቃና ሁነኛ ሚና ሊጫወት የሚችል የሲቪል ማህበረሰብ ለመመስረት ካላቸው ራዕይ የቀድሞ የኢህአዴግ መንግስት አጥብቆ ውድቅ ያደረገውን ነው የዩናይት ስቴትስ ዲሞክራሲና የአስተዳደር ፕሮግራሞችን በይሁንታ ተቀበሉ ይላሉ መልካም ግንኙነት እንደነበረ ዩናይት ስቴትስም ያንን እንደምትቀበል ነው ተቀባይነት ያጣውን የማርክሲዝም ትወራ አልፈው ለመሄድ ያሳየት ቁርጠኛ ውሳኔ የስራ እድል መፍጠር የሚያስችል ከፍ ያለ የውጭ መዋለ ነዋይ መሳብ ያስቻለ ነው ሲሉ ይከራከራሉ። እሳቸው ከሚሉት ሀሳብ አንጻር አቶ ነጋሽ አድማጮች ከሦስቱ እንግዶቻችን ከአቶ ገብርኤል ንጋቱ ከአቶ ነጋሽ አብዱራማንና ከአቶ አዲስ ዓለም ደስታ ጋር የጀመርነው ወግ አልተቋጨም ተከታዩን በሌላ ፕሮግራም እናቀርባለን ቀሪውን ጨምሮም ሙሉውን ከድረ ገጻችን እና ከማኅበራዊ ትስስር ገጾቻችን ላይ እናኖራለን ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን እግዚአብሔር ይስጥልን በወቅታዊና አነጋጋሪ የኢትዮጵያ ጉዳዮች ላይ የሚቀርቡ የተከታታይ ክርክርና ውይይቶች አካል ነው። ለወራት ሲካሄድ የቆየው ጦርነትና አሁንም ለበርካታ ሰላማዊ ሰዎች ሕይወት መጥፋትና ከቀያቸው መፈናቀል ምክንያት የሆኑ በአንዳንድ የሀገሪቱ አካባቢዎች በመታየት ላይ ያሉት ግጭቶች እንዲሁም የተኩስ አቁም፣ በጦርነቱ የተጎዱ ማህበረሰቦችን መልሶ መገንባትና ሌሎች ተዛማች ርዕሶች ክርክርና ውይይቱ ትኩረት ከሚያደርግባቸው ጭብጦች ውስጥ ናቸው። ባለፈው እሁድ የመጀመሪያውን ክፍል አሰምተናችሁ ነበር። ለሁለተኛው ክፍል ለሁለቱ የፕሮግራሙ ተሳታፊ እንግዶቻችን ለዛሬ ቀጠሮ ሰጥተንና ተቀብለን የተሰነባበት ነው። እንግዶቻችን በቀጠሯቸው መሰረት ተመልሰዋል። ራሳቸውን ያስተዋወቁበትን እናስታውስና ወደ ዝግጅቱ እናምራ። አቶ አለማየሁና ወይዘሮ የአብስራ ስራ ለተከታዩ ውይይታችሁ በድጋሚ ተመልሳችኋል። አመሰግናለሁ። ባለፈው ሳምንት እልባት ካደረግንበት ጭብጥ ነው የምንነሳው። ተከታይ ጥያቄ አንስቼ ነበር የተቋረጠው። የትግራይና የትግራይ ሕዝብ ጉዳይ በአንድ አካል በህወሀት ብቻ ሊገደብ አይገባም። ገዢው ፓርቲ ህወሀት በጥሩ ሁኔታ የማይቀበላቸው ያሏቸውን ጨምሮ አቶ አለማየሁ የተለያዩ ሀሳቦች አሉ የትግራይን ህዝብ ፍላጎት ያካተቱ ማናቸውንም ውሳኔ ለማድረግ ማዕከላዊ መንግስት ከህወሀት ባሻገር ማሰብ አለበት፣ ነው ባጭሩ ያሉት። በቀደማው አስተያይቶ ከሱን ጀምር ብዛም አለመሰማቱን በሌሎች በኢትዮጵያ ሌሎች አካባቢዎች ያሉት ጭምር የሚያውቁት አይመስለኝም ብዬ ነበር ያን ጥያቄ ሰንዝሬሎት። ያቆም ነው አቶ አለማየሁ እንግዲህ በዚህ ባለፉት ሁለት ሳምንታት ውስጥ ትግራይ መቀሌ ላይ ብዙ ውይይቶች እየተከናወኑ እንደነበረ ማየት እንችላለን። በተለይ ደግሞ እዛ ባለው ሀገራዊ ጉዳይ ላይ የሚደረግ ምክክር እየተደረገ ያለበት ሁኔታ ነው። የተለያዩ ሚዲያዎች በተለይ ደግሞ አዲስ በዩቱብ ቻናል ላይ ብቅ ብሎ የነበረ ሚዲያ አለ ትግራይ ፐብሊክ ሚዲያ የሚባል እዛ ላይ አንድ ሁለት ፕሮግራሞች ሰርቶ ነበር አንደኛው ኢንተርቪው ነው ከሁለት የትግራይ ተቃዋሚ ፓርቲዎች ከሳሳይ ወያነ ትግራይ ሳወት እና ከውድብ ናጽነት ትግራይ ከውናት ሊቀመናበርት ጋር የተደረገ ውይይት ነበረ ጠርጥሩ ውይይት ነበር የተካሄደው ግን በሚያሳዝን መንገድ ከተላለፈ ከሳምንት በኋላ ውይይቱን የቀዳው ጋዜጠኛ ካሜራማን እና አንደኛው አርታኢ መሰለኝ አንድ ጋዜጠኛ ታስረዋል በጣም ያሳፈር ነው በጣም ያሳዝን ነው። መግለጫዎቹ ወጥተዋል በዚህ ጉዳይ። እንግዲህ ወደ ዋናው አጀንዳ እንመልስ። ዋናው አጀንዳ ምንድን ነው? ሀገራዊ ምክክር ሀገራዊ ውይይት ያስፈልጋል። እንደምናውቀው ህወሀት ገና ከመጀመሪያው ጀምሮ ከመጀመሪያው ጀምሮ የሁለትዮሽ ውይይትን አይደግፍም አይቀበልም ነበር አልተቀበለው። በብልጽግናና በህወሀት መካከል የሚደረግ ምንም አይነት የሁለትዮሽ ውይይት ሊኖር አይችልም። ነገር ግን ሁሉን አቀፍ የሆነ ሁሉም ተቃዋሚ ሀይሎች የሚያሳትፍ ሀገራዊ ውይይት ያስፈልጋል እስከ ሀገራዊ ሽግግር ድረስ በእኔ እምነት ህወሀት ይህንን ትምህርት አንጻር የሚቀበል ከሆነ እንደዚህ አይነቱ ከቤት መጀመር አለበት። ከቤት መጀመር አለበት። ምን እላለን? ቻሪቲ ከቤት ይጀምራል የምንለው ነገር አለ። መልካምነት ከቤት መጀመር አለበት ይባላል። አዎ አዎ። እና ትግራይ ውስጥም ውይይት ያስፈልጋል። ሀገራዊ ሁሉን አቀፍ ውይይት የሚያስፈልግ ከሆነ ትግራይ ውስጥም ሁሉን አቀፍ ሁሉን አቀፍ ክልላዊ ውይይት ሁሉንም የሚያሳትፉ ሌሎችን ሀይሎች እያገለሉ ህዝብንም እንኳን በየደረጃው ሳያወያዩ ሳያመክሩ ሀገራዊ ሁሉን አቀፉ ይትፈልጋለሁ ብሎ ማለት ዘመ ብሎ ሊክ ሰርቪስ ነው የሚመስለው። አቶ አለማየሁ በቀደመው አስተያየቶ ላይ ዘርዘር አድርገው ገልጸውን ነበረ፣ እየሆነ ነው ግን ያመነጋገር ትግራይ ውስጥ እየሆነ ነው ሁሉን ያሳተፈ ሲሉ የተለያዩ ድምጾች አሉ። ህዝቡ እንዲናገር ያስፈልጋል የህዝቡም ድምፅ መሰማት አለበት ነበር አጽንኦት ሰጥተው የተናገሩት። ያ እየሆነ ነው በአሁኑ ሰዓት ትግራይ ውስጥ። አምን ኤሊቱ ነው እየተወያየ ያለ ኤሊቱ እየተወያየ ነው። ፖለቲካ ፓርቲዎቹ እየተወያዩ ነው። ፖለቲካ ፓርቲዎቹ ምክር ቤትም ድረስ እንሰማ እያሉ ነው። ነገር ግን ገዢው ፓርቲ ይሄንን እያስተናገደ አይደለም። እያስተናገደ ብቻ አይደለም ሳይሆን እርምጃም እየወሰደባቸው ይገኛል። ይሄ ነው ያለው ሁኔታ። መልካም እርምጃ እየወሰደ ነው ሲሉ አሁን በትግራይ ውስጥ እነኚህ ቀደም የገለጿቸው የሶሻል ሚዲያ ውይይቶችን ያካሄዱት መቀሌ ውስጥ ነው። መቀሌ ውስጥ ነው የተከናወነው። ነው የውድብ ናጽነት ትግራይ ሊቀመንበር አቶ ግርማይ በርሀ መቀሌ ዩኒቨርሲቲ አስተማሪ ናቸው እና የሳልሳይ ወያነ ትግራይ ሀያል ጎደፋ ይመስለኝ ስሙ። እነርሱ በህወሀት ላይ ያቀረቡት ትችት እጅግ በጣም ጠንከራ ያለ ትችት ነው ያቀረቡት። ያንን ተከትሎ ነው በጋዜጠኞቹ ላይ የእስር እርምጃ የተወሰደው። ከዚህ የተለያዩ ሚዲያዎችም ያንን ዘግበውታል፣ ከዚህ ከዲያስፖራ አካባቢ ያሉ የትግራይ ሚዲያዎች ያ፣ እንደዛ ነው ያለው ሁኔታ። ግን እንደምታውቀው ደግሞ ኢትዮጵያ ደግሞ ሀገራዊ ምክክር ለማድረግ እየተዘጋጀች ትገኛለች። ሶ ይሄ ሁለቱ ነገር እንዴት አብሮ እንደሚሄድ እንዴት ሊጣጣም እንደሚችል ሊታሰበት የሚገባው መልካም ለወይዘሮ አብስራ እድል ወይዘሮ አብስራ በአቶ አለማየሁ የተገለጸውን ሰምተዋል በቅድሚያ አቶ አለማየሁ ለሰጡት ምላሽ የህዝቡ ድምጽ መሰማት አለበት ከአንድ በላይ አካል ትግራይን የሚወክልበት ሁኔታ የተለዩ ድምጾች መሰማት አለባቸው ያ እድል የለም እንዲያውም ያን ተከትሎ የገዢው ፓርቲ ህወሓት ውይይት በሚያደርጉ ያን ባሳተፉ ሰዎች ላይም የስር እርምጃ ወስዷል ድረስ ነው ያሉት የእርስዎ ምላሽ ምንድን ነው እሺ በመጀመሪያ የተለያዩ ድምፆች መኖራቸው የተለያዩ የፖለቲካ ስብስቦችና አስተሳሰብ መኖራቸው ይበል ነው። በትግራይ ክልል ብቻ ሳይሆን በተለያዩ በኢትዮጵያ ክልሎች እንደ ሀገር፣ እንደ ህዝብ ድምፃችንን የሚወክሉ የተለያዩ ውሳቤዎችና ስብስቦች መኖራቸው በእርግጥ ጥሩ ነው። እነዚህ ስብስቦች ግን የህዝብን ድምፅ ያማከለ ህዝብንና ወገንን የሚጠቅም የራስን ጥቅም ሳይሆን የህዝብንና የአገርን ጥቅም ያማከለ መሆን ሲችል ነው። ለሀገሪቱ አልጠቅማት የሚችለው እነዚህ የተዋቀሩ የተሰባሰቡ ወይም ከዚህ በፊትም የነበሩ የፖለቲካ ስብስቦች የትግራይን ህዝብ ከኢትዮጵያውያን እህትና ወንድሞቹ ጋር ለመኖር የሚያስችለውን መፍትሄ ካላመጡ አሁንም ህዝቡን የማዕከል ዓላማ ይዘው ካልተራመዱ ወደፊት ጦርነቱን ቢቆም ሰላም ይፈጠር ተብሎ መንገድ ቢጀመር በትግራይ ህዝብና በተቀረው የኢትዮጵያ መካከል የሚያቃርንና የሚያቆሳስብ ሀሳብ ይዘው ከሆነ የተነሱት እኔ ከህወሀት በስም ቢለዩ በተለያየ ትንንሽ እሳቢዎች ቢለዩ ወደፊት የሚያራምድ ትግራይ ህዝብ መፍትሄ ነው ብዬ አላስብም። ስለዚህ ያ ቢታሰብበት፣ ይሄንን ገዢ ፓርቲ በተነጋገሩበት ሂስ በሰጡበት ላይ ተነስቶ እርምጃ እየወሰድ ነው የተባለው ያ የህወሀት በታሪክ የምናውቀው በገዢ በነበረበት ወቅት በኢትዮጵያ ውስጥ ያደረጋቸው የተለመዱ ተግባሮቹ ናቸው። አዲስ ነገርም አይደለም። ይሄ እየተፈጠረ መሆኑ በትግራይ ውስጥ ቢያሳዝነኝም ትልቁ ስጋቴ ግን እነዚህ ስብስቦች፣ እነዚህ ድምፆች እውነት የትግራይን ሕዝብ እንደ ኢትዮጵያ አካል ሆኖ የሚያስቀጥሉ ናቸው ወይ? የትግራይ ሕዝብ የኢትዮጵያ ሕዝብ ነው። የኢትዮጵያ የተቀሪው ብሔር ብሔረሰብ ደግሞ የትግራይን ድምፅ መስማት በጣም ይፈልጋል። አንዳችን ወደ ኋላ ቀርተን ሌሎቻችን ወደፊት እንሂድ የሚል እሳቤ ኢትዮጵያን ወደ ፊት የሚያራምደርታል ብዬ አላስብም። ስለሆነም የኢትዮጵያን ቀጣይነት የኢትዮጵያን ከሕዝቦቿ ጋር አብሮ ወደፊት ዘመንን መሻገር ከሆነ የምናወራው ይህን እሳቤ አድርገው ሕዝቡን ማዕከላዊ አድርገው የሚንቀሳቀሱ መሆን አለባቸው ብዬ አስባለሁ። አድማጮች፣ ሰዓታችን አበቃ እንጂ ውይይቱና ክርክሩ አላበቃም፣ ይቀጥላል። የፕሮግራሙ ተሳታፊ እንግዶቻችንን ወይዘሮ የአብስራ ዘውዴንና አቶ አለማየሁ ፈንታውን ለጊዜያቸው እናመሰግናለን። አድማጮች አሁን ወደ አዲስ አበባ የሚወስደን በንጉሴ አክሊሉ እየተሰናዳ የሚቀርበው የአዲስ አበባ መስኮት ዝግጅት ነው። ረሃብ ስልት ቀን ይፈጃል ሲል ነው ንጉሴ በአንድ እውቅ ኢትዮጵያዊ ባለቅኔ ግጥም መንደርደሩን ነበር በመግቢያችን ጠቆም ያደረግነው። እንደ ወትሮ ሁሉ ዛሬም ታዲያ በታሪክ ማስታወሻ ዝግጅቱ ወደ 1966ቱ ድርቅና ረሃብ በታዛቢ እንግዳው ትረካ በሀሳብ ወደዚያ ዘመንና ስፍራ ይወስደናል። ረሃብ ቀጠሮ ይሰጣል ወይስ ቀን ቀጠሮ ይፈጃል? የሆድ ነገር ሆድ ይቆርጣል ይባላል ድሮም ይባላል። ይዘለዝላል፣ ይከትፋል፣ ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል፣ ይላል ሎሬት ጸጋዬ ገብረ መድኅን ቀዌሳ እሳት ወይ አበባ በተሰኘው መጽሐፉ። ዛሬም የ1966ቱን ረሃብ መነሻነት እንዘክራለን። እኛ በካሜራም የደረስ ነበረ። ብዙንም ነገር ያየንበት ብዙ ረሀውን ስፋቱ እንዳለ ሆኖ ትልቅ ያየ ነው። ግን እነ ባቲ ላይ ባቲ ከቆላውም የመጣ ከወሎ ገጠሩም ደሞ የመጣ ወደዚሁ ወደ አዲስ አበባ እየተመመ በብዛት አርፎ የነበረው ባቲ አካባቢ ላይ ነበረም። የወሎም አስተዳደሩም እዛ ነበረ አርቱ ነው የዛን ጊዜ ለበሰበ ዙ ነበሩ ነበሩና፣ እንግዲህ እሳቸው ደግሞ እዚህ ከምታውቀው በእኛ በዛን ጊዜ የነበረው ቢሮክራት ፍጹም ለጃንሆይ የሚቀርቡት እንደ ወርቅ ከፊት የሚያብለጨለጭ ነገሮች ናቸው እንጂ ገበሬው ጩኸት የመሬቱም ይሁን የዳኝነቱም ይሁን ምንም ይሁን እዛው እነሱ ጋር ነው። ተርፈ ተርከሱ የሚቀረው ጃንሆይ ጋ አይቀርቡም። እስከማውቀው ጃንሆይ ጋ አንዳንድ አፈጥልኮ የሚመጡ በቦታ ወይንም በባላአባቶች ወይም በአንዳንዶቹ በኩል ትንሽ ሃይል ያላቸው እንዲሁ እንዲያለ ያንን ምሽግር እየሰበሩ ሲያልፉ የሚመጣ ነገር እንጂ ከፍተኛ የህዝብ ጥፋት ወይም በህዝብ ላይ የሚደርሰው እልቂት እንደዚህ ጃኑ ዛ ከተክት ብሎ መቶ እንደዚህ እንዳሁኑ ዘመናዊ አስተዳደር የሚሰማ ነገር አልነበረም። ሁሉም በየአቅሙ ወረዳ አስተዳዳሪው ያፍናል፣ ባላባቱ ያፍናል። እንደገና ደግሞ የክልል እንደራሴዎች ያሉ እነሱ ትልቅ ስልጣን አላቸው። ከጃኖ ያላነፈ ህንጻ ነው በዛ አካባቢ ያላቸው፣ እና ሰውንም ማታም ሆነ ቀን በዛ በኩል እንኳን እንዳያልፍ ወደዚህ ወደሳቸው እንዳይቀርብ ነገሩ የሚያደርጉት ነገር ምንድን ነው። እንደዚህ ሆነ እንደዚህ ሆነ እንዲህ እንዲህ ያለ ተፈጠረ፣ ምንድን ነው ይሄ ነገር ተብሎ እነሱ ስ አብራራ ምንድን ነው ይሄ ነገር የምንሰማው ተብሎ እንኳን ቢጠየቁ፣ ደህና ደናውን ነገር አሁ እንደዚህ አይነት ነገር ነበረ፣ አሁን ግን በቁጥጥር ስራ ወለነዋል ወይም እንደዚህ አድርገናል ብሎ ይናገራሉ እንጂ ይሄን ያህል ሰው ተራበ ይሄን ያህል ሰው ሞቷል ይህንን ህዝብ እርዳታ ያስፈልገዋል መድኃኒት፣ እንደዚህ ከብቱ እንደዚህ አልቋል፣ የሚል ዝርዝር ነገር የሚሰጥበት ሁኔታ ያለ አይመስለኝ። ከንጉሠ ነገሥት ቀዳማዊ አጼ ኃይለ ስላሴ ጋር ዓለምን ተዘዋውሮ የጎበኘው ጋዜጠኛው ኤልያስ ብሩ ነው የስልሳ ስድስቱን ረሃብ እያጫወተን ያለው። ይቀጥላል። ከአውሳ ወደ ላይ ወደ ባቲ የሚመጣው ቆለኛው የአውሳ ህዝብ ወይንም ደግሞ አሁን በሚጠራ በአፋሩ በአፋሩ ክልል ህዝብ እንግዲህ ከፍተኛ የከብት የሚገኝበትና ከብት አርቢ ነው እና ግመሉም ሁሉም እንዳለ ቅቤሉም በጉም እንዳለ ነው ያለቀው መንገድ ያህል ደረጃ ላይ ለማሳየት በቀኔ የሞተውን ብዛት ለማሳየትም መቼም ጉድ ልክ ሰው ወደ አንድ በዓል የሚተምነው የሚመስል ግማሹ ልጅ ይዘዋል፣ ግማሹ ሚስቱን ይዘዋል፣ ግማሹ አባቷን ግማሹ እንደዚህ ነው እንጂ በእዛው ቀኑን ሙሉ ሲቆፈርስ ቀበር ነው የሚሆነው። ያም ሆኖ በዛ በደረቀ አንጀታቸው ያም ሆኖ በዛ ረሀብ ባቆራመተ ሰውነታቸው አጠንታቸው የተቆጠረ እንባቸው ይፈስ ነበር። አመሰግናለሁ። ጋዜጠኛ ኤልያስ ብሩ የዛሬ አስራ አምስት ቀን እንገናኝ። ንግስ ያክሊሉን ለዝግጅቱ እናመሰግናለን። የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ይስማማሉ ባላቸዋቸው ርዕሰ ጉዳዮች ዙሪያ እንደተመቻችሁ በመጻፍና በመደወል እንድትሳተፉ እንጋብዛለን። የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቢሮ ኒውስ ዳት ካም፣ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸው ነን። በዚሁ ተሰናበትን። ለአሁኑ ሰላም፣ ደህና ደሩ። you mm -hmm.